ጋቢና ቪኦኤ፣ ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ። ታክሲው ሞልቷል። ሄኖክ ሰማግዘር ነው። ጋቢና ቪኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ታክሲዋ ሞልታለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን። እንደምናመሻችሁ። በዛሬው የጋቢና ጉዞ ከዩናይትድ ስቴትስ ወደ አዲስ አበባና ናይጄሪያ አብረን እንጓዛለን። በናይጄሪያ የቦኮ ሀራም አማጽያን አፍነው ከወሰዷቸው 82 የቺቦክ ልጃገረዶች የተወሰኑትን ለቀቀ። 113 ይቀራሉ። ልጆቹን ከትምህርት ቤታቸው እስከ መጠለፍ ያደረሳቸው የመንግሥቱ ደካማነት ነው። በዚህ በዩናይትድ ስቴትስ ደግሞ የቀድሞው ፕሬዚዳንት ባራክ ኦባማ የሕዝብ ተወካዮች ምክር ቤት አባላት ከፓርቲያቸው አቋም ጋር ቢጣረስም እውነቱን መርምረው ሐቅ እንደሚናገሩ ትልቅ እምነቴ ነው ብለዋል ይሆ ኃይል ያላቸው በምቾት የሚኖሩና ተጽዕኖ ማሳደር የሚችሉ የወቅቱ የምክር ቤት አባላት ለችግር ለተጋለጡ፣ ለታመሙ፣ ደካሞች ለሆኑ ይቆማሉ የሚል ተስፋ አለን። ለታላቅ የመሪነት ብቃት የሚሰጠውን የጆን ኦፍ ኬኔዲን ሽልማት በትላንትና ዕለት በተቀበሉበት ወቅት ሚስተር ኦባማ የተናገሩትና ያሰማናችሁ ዝርዝሩን ይዘናል። ወደ ኢትዮጵያ ስንሸጋገር ደግሞ ልዩ ምትሃታዊ ጥበብ ያላቸው ሴት ልጆች እናሳፍራለን። የጥበብ ልጆች most of the issues we're raising are not well discussed in the community በፊልሙ የምናነሳቸው ጭብጦች በቤት ውስጥና በትምህርት ቤቶች በቂ ውይይት የማይደረግባቸው የማህበረሰብ ጉዳዮችን ነው። በትግራይ ክልል በእስር ቤት መሞቱን ለቤተሰቡ የተረዳን ወጣት ታሪክና የሀገሪቱን የእስር ቤት ይዞታ የሚገመግም ዘገባም አካተናል። ገበሉ ይሰርተዋል ልጅ ይሰርተዋል ይባል ብደርስበት ስመቻ ያለቅሰ ነበር። ሁሉንም ከጋቢና ጉዞ ታገኛላችሁ። ጋቢና ቪኦኤ የአዲሱ ትውልድ ድምፅ አብራችሁን ካድማ አስተሻገሩ። ዜና እናስቀድም። በድጋሚ እንደምናመሻችሁ አጠር ያሉ ዜናዎችን ይዘንላችሁ መጥተናል። በፈረንሳይ በትላንትናው እለት በተካሄደው የፕሬዚዳንታዊ ምርጫ ኢማኑኤል ማክሮ አሸንፈዋል። መጤ ጠልና ወግ አጥባቂ የሆኑት ማሪን ለፔን በ65 ከመቶ ለ34 ነጥብ 5 ከመቶ ያሸነፉት ተመራጭ ፕሬዚዳንት ማክሮን የፖለቲካ አመለካከታቸው ከግራም ከቀኝም ያልወገነ የመሀል ሰፋሪ ነው። የ39 ዓመቱ የቀድሞ የምጣኔ ሀብት ሚኒስትርና የባንክ ሰራተኛ በፈረንሳይ ታሪክ ወጣቱ መሪ ሆነዋል። የምረጡኝ ዘመቻቸው በገለልተኛ የፖሊሲ አማራጮች ላይ ያተኮረ ነበር። በለዘብተኛ ግራ ዘመምና ወግ አጥባቂዎች ፖለቲካ ያልተከፋፈለችውን ሀገር አመዛዝኜ እመራለሁ ሲሉ ህዝባቸው እንዲመርጣቸው ያደረጉት ዘመቻ ተሳክቶላቸዋል። የተወደዳችሁ የሀገሬ ሰዎች፣ ዛሬ ምሽት ለረጅም ዘመናት የጸናው የሀገራችን ታሪክ አዲስ ምዕራፍ ላይ ይገኛል። የተስፋና የታደሰ መተማመን ለማስፈን እሰራለሁ። ከነገ ዕለት ጀምሮ በትጋት የምንሠራው አዳዲስ ነገሮችና አሰራሮችን ለስኬት ለማብቃት ነው። የፖለቲካ መሪዎችን ኃላፊነት የሚሰማቸው ብዝሃ አስተሳሰብ ከዲሞክራሲ መርሆዎች ጋር የምናስማማበት ዘመን ይሆንልናል። ሥልጣን ከጨበጥኩበት ጊዜ አንስቶ ትኩረቴ በዚህ ይሆናል። ወደሚቀጥለው ዜና ስናልፍ የቀድሞ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትላንት እሁድ ባሰሙት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲዎቻቸው አቋም ጋር ቢጣረስ እንኳን እውነታውን ለመመርመር እና ስለ ሀቅ መቆም ምርጫቸው ይሆናል የሚል ታላቅ ተስፋ አለኝ ሲሉ ተናገሩ። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዚዳንት ትላንት ይህን አስተያየት የሰጡት ቦስተን ከተማ የጆን ኦፍ ኬኔዲን ተቋም የቁርጠኝነት ምሳሌ በሚል ርዕስ የሚጠራውን ሽልማት በተቀበሉበት ወቅት ነው። የኦባማ አስተያየት የተሰማው የዩናይትድ ስቴትስ ምክር ቤት ከክንዋኔዎቻቸው በአይነተኝነቱ ተለይቶ የሚታወቀውን የዩናይትድ ስቴትስ የጤና ፕሮግራም የሚተካ አዲስ ፖሊሲ ባጸደቀ ጥቂት ቀናት በኋላ ነው። ኦባማ ያን በእርሳቸው የሚተዳደር ዘመን የጸደቀና በስማቸው የሚጠራ የጤና ፖሊሲ ለመሻርና ለመተካት ግፊት በማድረግ ላይ የሚገኙትን ተተኪያቸውን ዶናልድ ትራምፕን በስም ከመጥራትም ሆነ ወደ እርሳቸው ከማመልከት ተቆጥበዋል በስተ መጨረሻም በጦርነት በተበታተከው የምስራቃዊ አፍጋን ግዛት 34 ጽንፈኛው የእስላማዊ ቡድን አይስል ወታደሮች በአየር ድብደባ መገደላቸውንና ቡድኑ ለፕሮፓጋንዳ የሚጠቀምባቸውን መልእክቶች የሚያሰራጭ የሬዲዮ ጣቢያ ማውደሙን የአፍጋን ባለስልጣናት ገለጹ ዜናዎቹ እነዚህ ነበሩ ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ ክሮስ ቦንድሪስ ቱገር። በቅድሚያ ወደ ምዕራብ አፍሪካ እንጓዝ። የናይጄሪያው ጽንፈኛ ቡድን ቦኮ ሐራም ከሶስት ዓመታት በፊት በሰሜን ምስራቋ ችቦክ ከተማ ከአዳሪ ትምህርት ቤት ጠልፎ ከወሰዳቸው ልጃገረዶች መካከል ሰማንያ ሁለቱን ለቋል። መለቀቃቸው የናይጄሪያ መንግሥት ልጃገረዶቹን እንዲያስለቅቅ ግፊት ሲያደርግ ለነበረው የማኅበራዊ ሚዲያ ዘመቻ ድል ተደርጎ ታይቷል። ለችቦክ ልጃገረዶች መለቀቅ ማህበራዊ መገናኛ ብዙሃን የሚጫወተው ሚና በተመለከተ ቺካ ኦዱዋ ያጠናቀረችውን ዘገባ ቆንጅታ ይይዛለች። ክዋና ሲሞን፣ ፊቢ ሃሩና፣ ኤስተር ኦስማን፣ ሳራቱ አዩዋ። ቦኮ ሀራም ከለቀቃቸው ልጃገረዶች መካከል ጥቂቶቹ ናቸው። መንግሥት ያሰራቸውን የቦኮ ሀራም አባላት እንዲለቅለት ተደራድሮ እንደለቀቃቸው ከፕሬዝደንቱ ጽፈት ቤት የወጣው መግለጫ ያመለክታል። በዚህም መሰረት ሰማንያ ሁለት የቺቦክ ልጃገረዶች ሊለቀቁ ችለዋል። የቺቦክ ልጃገረዶች ሶስት ዓመት ሙሉ በቦኮ ሀራም እጅ ማቀዋል። ብዙዎች ታዲያ ከተያዙበት ጊዜ አንስተው የናይጄሪያ መንግስት እንዲያስለቅቃቸው በማህበራዊ መገናኛ አማካይነት ግፊት ሲያደርጉ ቆይተዋል። ልጆቹን ከትምህርት ቤታቸው እስከ መጠለፍ ያደረሳቸው የመንግስቱ ደካማነት ነው። ይህንን የሚሉት ኢማን ሼሁ በዋና ከተማዋ በአቡጃ ልጆቻችንን አምጡ ብሪንግ ባክ አውር ገርልስ በሚል ስም ተደራጅተው የቺቦኮቹን ልጃገረዶች የሀገሪቱ መንግስት እንዲያስለቅቅ ግፊት ሲያደርጉ የቆዩት የማህበራዊ መገናኛ ዘመቻ ስብስብ አባል ናቸው። ቡድኑ ያካሄደው እንቅስቃሴ በቅርብ አመታት የናይጄሪያ ታሪክ ውስጥ በውጤታማነቱ ወደር እንደሌለው ይነገርለታል። የስብስቡ አባላት ሶስቱንም አመታት አቡጃ ና ሌጎስ ውስጥ በየጎዳናው ሰሌዳዎችን አንግበው ሰልፍ በማድረግ ልጃገረዶቹን አስለቅቁልን ብለው ዘመቻ ሲያካሂዱ ቆይተዋል። ታዲያ ከሁሉም የጎላው ውትወታ የቡድኑ የማህበራዊ መገናኛ ዘመቻ ነው። ኢማና ሼሁም እንደ ሌሎቹ አባላት በትዊተር በዋትሳፕ ና በፌስቡክ አማካይነት ዘመቻውን ሲያካሄድ ቆይቷል። ብሪንግ ባክ አወር ገርልስ ልጆቻችንን አስለቅቃችሁ አምጡልን የዋትሳፕ ስብስብ ከአንድ መቶ በላይ አባላት አሉት። ጋዜጠኞች፣ የህዝብ ተመራጭ ባለስልጣናትና ይህ ጉዳይ ጉዳያችን ነው ያሉ ዜጎች ይሳተፉበታል። በሺዎች የተቆጠሩ ተከታዮቻቸውም በትዊተር አማካይነት መረጃዎችን ያገኙበታል። ባለፈው ወር በርካታ የቺቦክ ልጃገረዶች ወላጆች የክፍለ ሀገሩ ምክር ቤት ህንጻ እንዳይገቡ በፖሊሶች ሲከለከሉ ይኸው ስብስብ ነበር ሁኔታውን የሚያሳይ ፎቶ በማህበራዊ መገናኛዎቹ ላይ ያወጣው። ስብስቡ ልጆቻችንን አሁኑኑ በህይወት አምጡልን፣ የምንታገለው ለናይጄሪያ ህልውና ነው በሚሉትና በመሳሰሉት መፈክሮቹ ይታወቃል። መጀመሪያ ላይ መፈክራችን ስናደርገው ብዙም በዚያ መልክ አስበንበት ባይሆንም አሁን እንደምናየው ግን ለቺቦክ ልጃገረዶች ነጻነት የምናደርገው ትግል በርግጥም ለናይጄሪያ ህልውና የሚደረግ ትግል ሆኗል። በዚህ እንቅስቃሴ ውስጥ ላለነው ደግሞ ትግላችን እንዲቀጥል መሠረት ሆኖን ናል። የናይጄሪያ ባለስልጣናትም የዚህን ስብስብ የማህበራዊ መገናኛ ዘመቻ በተደጋጋሚ ይጠቅሱታል። ለምሳሌ አንደኛው አባል ኦቢ ኢዚክዌሲሊ በትዊተር የሚያስተላልፉት መልእክት ሌሎች ብዙ ሺ ጊዜ ደግመው ያሰራጩታል። የናይጄሪያ ፕሬዝደንት ሙሐማዱ ቡሃሪ ሰማንያ ሁለቱን ልጃገረዶች ማስለቀቅ በመቻላቸው ብሪንግ ባክ አውር ገርልስ ስብስብ ባወጣው መግለጫ አመስግኗቸዋል። ሆኖም አሁንም ያሉበት ያልታወቀው የተቀሩት አንድ መቶ አስራ ሶስቱ የቺቦክ ልጃገረዶች እንዲለቀቁ ይህ ስብስብ ፈጥኖ ነው ዘመቻውን የተያያዘው። መቶ አስራ ሶስቱ ልጃገረዶች የት እንዳሉም ሆነ በህይወት ይኖሩ እንደሆን የሚታወቅ ነገር የለም። የናይጄሪያው ፕሬዝደንት ቡሃሪ ልጃገረዶቹን ፈልገን ከቤተሰቦቻቸው እንቀላቅላለን ብለው ቃል ገብተዋል። የቀድሞ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ትላንት እሁድ ባደረጉት ንግግር የዩናይትድ ስቴትስ ምክር ቤት አባላት ከፓርቲያቸው አቋም ጋር ቢጣረስም እውነቱን መርምረው ሀቅ እንደሚናገሩ ጥልቅ ምኞቴ ነው ብለዋል። የዩናይትድ ስቴትስ የመጀመሪያው ጥቁር ፕሬዝዳንት ትላንት ይህንን አስተያየት የሰጡት ቦስተን ከተማ ውስጥ የጆን ኤፍ ኬኔዲን የመሪነት ጽናት ሽልማት በተቀበሉበት ወቅት ነው። ሪቻርድ ግሪን ዜናውን አድርሶናል። ሄኑክሰን ማስጌር ያቀርበዋል። ፕሬዚዳንት ኦባማ ሽልማቱን የተቀበሉት የተወካዮች ምክር ቤት አባላት እርሳቸው በሕግ እንዲጸድቅ ያስቻሉትን አፎርደብል ኬር አክት የጤና ዋስትና የሚተካ ረቂቅ ባጸደቁ ማግስት ነው። እንደ አውሮፓውያን ዘመን አቆጣጠር በ2010 ዓ ም ያ ሕግ እንዲጸድቅ ድምፃቸውን የሰጡ የዲሞክራቲክ ፓርቲ የምክር ቤት አባላት በጀግንነት አወድሰዋል። የቀድሞው ፕሬዚዳንት በከፍተኛ የሪፐብሊካን ፓርቲ አባላት ተቃውሞ የምክር ቤት መቀመጫቸውን ቢያጡም ለሕዝብ ጥቅም የቆሙ ናቸው ብለዋል። ፕሬዚዳንት ባራክ ኦባማ ኃይል ያላቸው በምቾት የሚኖሩና፣ ተጽዕኖ ማሳደር የሚችሉ የወቅቱ የምክር ቤት አባላት ለችግር ለተጋለጡ፣ ለታመሙ፣ ደካሞች ለሆኑ ይቆማሉ የሚል ተስፋ አለኝ። የቀድሞው ፕሬዝዳንት ባራክ ኦባማ ስለ ብሔራዊ የጤና ዋስትና ሕግ የሚደረገው ክርክር አላበቃም ከማለት በስተቀር የተኳቸውንና አፎርደብል ኬር ወይም ኦባማ ኬር የተባለው የጤና ዋስትና ህግ እንዲሰረዝ በሌላ እንዲተካ የሚገፉትን ፕሬዚዳንት ዶናልድ ትራምፕን በስም አልጠቀሱም። ጆነፍ ኬኔዲ ፕሮፋይሊንግ ካሬጅ ማለትም የጽናት ተምሳሌት ሽልማት 35ኛው የአሜሪካ ፕሬዚዳንት ኬኔዲ ተወዳጅ ባይሆንም መርህ ላይ የተመረኮዘ እርምጃ በመውሰድ ሥልጣናቸውን ለማጣት ዝግጁ ስለነበሩ ስምንት ሴናተሮች በጻፉት ታሪክ የተሰየመ ነው። ካሁን ቀደም ሽልማቱን ካገኙት መካከል ሁለት የዩናይትድ ስቴትስ ፕሬዚዳንቶች ጆርጅ ኤች ደብሊው ቡሽ እና ጄራርድ ፎርድ፣ እንደዚሁም የቀድሞ የተባበሩት መንግሥታት ድርጅት ዋና ጸሐፊ ኮፊ አናንና የቀድሞ የዩክሬን ፕሬዚዳንት ቪክቶር ዩሸንኮ ይገኙበታል። karega kya chahta tujhe ye mode ব্যবস্থাপন

ላይክ አድርጉ። ጊዜ ዘገባችን እናልፋለን። በወልቃይት ጸገዴ ለወራት የዘለቁ ሕዝባዊ ተቃውሞዎችን ተከትሎ በቁጥጥር ስር የሚውሉና የደረሱበት የማይታወቅ ሰዎች መበራከታቸውን በሰሜን ምዕራባዊ ግዛት የባህልና ማንነት ጥያቄ አንስተው ይንቀሳቀሱ የነበሩ የማህበረሰብ ለውጥ አቀንቃኞች ይገልጻሉ። ዘነበ ጫቅሌ ዮሐንስ የተባለ የሁለት ልጆች አባትና የሰላሳ ሁለት ዓመት ወጣት ዳንሻ ከብት ገበያ ውስጥ ከብት በመነገድ ላይ ያለ መጋቢት 23 ቀን 2009 ዓመተ ምህረት በፖሊሶች ተይዞ ከተወሰደ ከሁለት ሳምንታት በኋላ በእስር ቤት መሞቱን ቤተሰቡና በቅርብ የሚያውቁት ለአሜሪካ ድምጽ ሬዲዮ ገልጸዋል። ሟች ለፋሲካ በዓል ለቤተሰቡ ደውሎ የቀረበበትን ክስ በፍርድ ቤት እንደሚሟገት ተናግሮ እንደነበር ወላጅናቱ ተናግረዋል። እንዴት ሞተ? ቤተሰቦቹ የተሰጣቸው ምክንያት ለማመን የሚያስቸግር እንደሆነ ገልጸው አስክሬኑ ተመርምሮ ውጤቱ ግን እንዳልሰሙ ተናግረዋል። በወልቃይት ጸገዴ የማንነት ጥያቄ ላይ እየተሳተፉ ከመሪዎቹ ጨምሮ በእስር ላይ መሆናቸውንና ደብዛቸው የሚጠፋና ድንገት የሚሞቱ አሉ ሲሉ የእንቅስቃሴ አደራጆች ገልጸውልናል። የጸገዴ ወረዳና የሽሬ ፖሊስ እንዲህ የሚባል እስረኛ ጥቅስ ከኛ ጋር አልነበረም። የእኛ እስር ቤቶች የእስረኛ ዴሞክራሲያዊ መብት የሚከበርባቸው ናቸው ብለዋል። የእንደ አባ ጉና ፖሊስ ኃላፊ በበኩላቸው በአካል አልተገኘንም፣ ምንም መረጃ እንደማይሰጡን ገልጸዋል። ዘገባው የጽዮን ግርማ ነው። ዝርዝሩ ቀጥሎ ይቀርባል። ዘነበ ጫቅሌ ዮሐንስ 32 ዓመቱ ነው። የ8 ወር ሴት ልጅና የ8 ዓመት ወንድ ልጅ አለው። ተወልዶ ያደገው ጸገዴ ወረዳ እንደ ማርያም በተባለች ቀበሌ ነው። አርሶ አደር እና የከብት ነጋዴ በመሆኑ ዳንሻ ከተማና ጎንደር እየተመላለሰ የከብት ንግድም ይሰራል። ይህንን የነገሩን ባለቤቱ ወይዘሮ ሰላም ቻሌና ወላጆቹ ናቸው ቤተሰቦቹ ዘነበ ጫቅ ላይ ሰርቶ ቤተሰቡን ከማስተዳደር ውጭ ምንም አይነት የፖለቲካ እንቅስቃሴ ውስጥ አልነበረም ይላሉ ባለቤቱ ወይዘሮ ሰላም ሟች ባለቤቷ መጋቢት 23 2009 ዓ ምት ዳንሻ ከተማ ከገበያ መካከል ትፈለጋለህ ተብሎ መያዙን እንደተነገራት ትናገራለች ከከብት ገበያ ነው የያዙ ማንም አልነበረም በጊዜው እኔም እዚህ ጎንደር ነው የምኖርም በጊዜው አልነበረም ተከትለው ሲጠይቁ አይ ክሱ ሽሬ ነው ተብሎ ነው ሽሬ ብለው ነው የወሰዱ ቅዳሜ የሁለት ሳምንት ሞልቶት ሰኞ ሞተ ስለዚህ እጅ አላገኘሁትም የሩቅ ስለሆንኩኝ። በተሰቡ ግን ይዞ አግኝቷታል ጓደኛው ደግሞ ይጀለት ባለቤቷ የተከሰሰው ከሁለት ዓመታት በፊት በሕገ ወጥ የመሳሪያ ሽያጭ ውስጥ እጅህ አለበት በሚል እንደሆነ እንደ ተነገረው መስማቷን የምትናገረው ባለቤቱ ጎንደር ከተማ ውስጥ ልጆቿን ጥላ መንቀሳቀስ ስላልቻለች ታሰረም ሞተም የሚለውን የሰማችው በስልክ እንደሆነ ገልጻ፣ በመጨረሻ ቁርጥ ቀን ሲመጣብኝ የትውልድ ቦታው ሄጄ ባለቤቴን ቀበርኩ ትላለች። የሟች ወንድም መሆናቸውን የሚናገሩት አቶ አረጋ ወንድማቸው ሲታሰርም ሆነ ሲሞት በአካባቢው እንዳልነበሩ ገልጸው አጣርቼ አገኘሁት ያሉት መረጃ ይናገራሉ። ስድስት ፖሊስ መጣና ያዙት አሉ። እንደያዙት እዚያ ምን ነው ብሎ ጓደኛው ነበር አብሮ በር የምናምን የሚነግደው አብሮ ነበር። ፈራሩጦ ሲሄድ ጭራሽ አላቆመውትም። ጭራሽ አብሮረው ነው ትግራይ እየወሰዱት የት ትግራይ ሽሬ ደባጉና ነው የሚባለው የታሰረበት እዚያ ደህና እያለ እሑድ የፋሲካ አለ ጤናማ ነበር አሉ። እዚያ እስከ አምስት ሰዓት የየት ደህና ነበር። ከዚያ አማ መሆኑ ሞታል። ዚያኛ በርቀት ስለሆነ እሱ ምን እንዳደረጉት አናውቅም። የሟች የቅርብ ዘመድ እንደሆኑ የሚናገሩት ስማቸው እንዲጠቀስ ያልፈለጉት አስተያየት ሰጪ ዘነበ ለህይወቱ ማለፍ ምክንያት እንደሆነ የተነገራቸውን ደግሞ እንዲህ ያስረዳሉ። ማታ የሰከረ ሰው ገውቶ ነበረ እሱ እየተፋ ሲገባ አይቶ ሽቅ ብሎ ተፍቶ ሞተ ነው ያሉት። ሌላ መልስ የሰጡት ነገር የለም ባለቤቱ ወይዘሮ ሰላምም አሟሟትን በተመለከተ የሰሙትን ይናገራሉ። የፋሲካ በበለገው አይ በአል ብሎ ዋለ ብሎ ጓደኛው ሄደ ወደ ታሰረበት ቦታ የፋሲካ በበለገው ና ምግብ ነገር ወስዶ ሲጠራ ሙቷል ተብሎ ተነገረው። እሶ ተብሎ ሲነገረው እዛ ወዳለ ቤተሰብ ደውሎ ነው ሄደው አስከሬም ወደ ሀገሩ አዝልቀው ልንቀብር። የቻለ ምክንያቱ ምንድን ነው የሞተበት ተባላችሁ? እንደሆነ አትመስተናል ያሉ ውጤት ገና ነው ተብሎ ምክንያቱም የሆነ ሰው አስታወቀው ከጣቢያው ማለት ሸተተይ ብሎ አፍንጫውን ይዞ በዛው ሞተ ነው ያሉት። እንግዲህ በወሬ ነው ዝሮ ዝሮ በእኔ ፖሊሶች አጥጋ አልነበርኩም። ለቀብር ነው እንጂ የቀበርኩኝ ሂደው ጓደኞች ቤተሰቦቹ ሟች ከዳንሻ ከተማ ታስሮ የተወሰደ ወደ ሽሬ ነው የሚል መረጃን ስለሰጡን ወደ ሽሬ ፖሊስ ጣቢያ ኢንስፔክተር ጉሽ ጋር ደውለን ጉዳዩን ጠይቀን ነበር። ሽሬ ዝባሃል ከምኡ ዝበል የለን ወይ ይቅርታ ግበርለይ ዝኾነ ሰብ እንዳርሃልዩ ናይዚ ከባቢ ስደድለይ ሞ ሽሬ ውስጥ እንዲህ የሚባል ሰው የለም ይቅርታ አድርጊልኝ እዚህ አካባቢ አንድ ሰው ካለሽ ላኪውና እንነጋገር እንደሆነ እንጂ እንዲህ የሚባል የሞተም የታመመም ሰው የለንም። ጠገዴ ወረዳ እንደ ማርያም በተባለ አካባቢ ገጠር ወደሚኖሩ ወላጅ እናቱ ደወልኩ። እታለም እንደሚባሉ ገልጸው ልጃቸው ሽሬ እንደ አባጉና የተባለ ቦታ ተወስዶ መታሰሩን ሰምተው ከዛሬ ነገ ይፈታል ብለው ሲጠብቁ መሞቱን እንደሰሙ ይናገራሉ። እና ምን እኳወቅኩ ገበሉ ይህ ሰርቷል ልጅሽ ይህ ሰርቶ ቢባል ብደርስበት ስመቻ ያለው ሰው የነበር፣ የሟች የቅርብ ዘመድ እንደሆኑ ገልጸው ስማቸውን እንዳንጠቅስ የጠየቁን ግለሰብ በበኩላቸው ሟች ዘነበ የሰራው ወንጀል የለም ይላሉ። የሚሳተፍበት የፖለቲካ ነክ ምንም የሚያስነካው አልነበርም። በወልቃይ ጠገዴ የተነሳ ግጭት አማራ ነኝ በማለት ብቻ ካልሆነ በስተቀር የሚጠረጠረው በሌላ ነገር የለም። ቤተሰቦቹ ሟች ታሟ ያውቅም፣ ጤነኛ ነው። ለዚህ ነው አሟሟቱን የምንጠራጠረው ይላሉ። እናቱ አስክሬኑ እንደተመረመረ ጠይቀው ነገር ግን የምርመራውን ውጤት ለማወቅ ደጋግመው ሰው ቢልኩም የተነገራቸው ውጤት እንደሌለ ይናገራሉ። ቤተሰቦቹ ማች የተወሰደው ሽሬ እንደ አባ ቡግና እያሉ ደጋግመው ይናገራሉ። የሽሬ ፖሊስ እነርሱ ጋር እንደዛ የሚባል እስረኛ እንደሌለ ሲገልጽ፣ እንደ አባ ቡግና ፖሊስ ኃላፊ ጋር ደውለን ነበር። አይ ከቢሮ ፈቃድ ውጭ ስለማይቻል ነዋ ገብቶኛል። አንደኛ የቢሮ ስልክ የለንም፣ እንደው ፈልገን ፈልገን ያገኘ ነው የእጆትን ስልክ ነው። ሁለተኛ ነገር ደግሞ ልናጣራም የፈለግነው ጉዳይ እንደው ሳምንት ያህል የያዝነው የእናንተ ምላሽ ሳናገኝ አየር ላይ አናውልም ብለን የያዝነው ጉዳይ ስለሆነ ትብብራችሁን ለመጠየቅ ነው። የምንገኘው ዋሽንግተን ዲሲ ነው። በዚህ ላይ ደግሞ ያላችሁበት ቦታ በጣም ሩቅ ነው። ቢተባበሩን። በመጨረሻም ሟች ተቀብሮበታል ወደ ተባለው ጸገዴ ወረዳ አስተዳዳሪ አቶ ግዴ አዘነው ጋር ይደውዬ ነበር። በምዕራባዊ ዞን ትግራይ የጸገዴ ወረዳ አስተዳደረኝ አስተዳደር ይነኝ በዚህ ወረዳ ውስጥ ደግሞ ባሉ ሁለት ፖሊስ ጣቢያዎች ዳንሻ እና ከተማ ንጉስ ነው። በዳንሻ ፖሊስ ጣቢያ እና ይሁን በከተማ ንጉስ ፖሊስ ጣቢያ በእነዚህ ቦታዎች አስሮ የሞተ ሰው እስካሁን የለን። ምክንያቱም የእኛ ፖሊስ ጣቢያ እስረኞች ምቹ በሚሆንበት ሁኔታ የተሰራ ነው። ዲሞክራሲያዊ የሆነ ሁኔታ ነው ያለው። ስለዚህ በዚህ ጉዳይ እንደኔ በእኛ ወረዳ ውስጥ ያሉ ሁለት ፖሊስ ጣቢያዎች ነው ያሉ በዚህ ወቅቱ ሳስረው የሞተ ሰው የለም። የኢትዮጵያ መንግስት ያቋቋመው የሰብአዊ መብት ኮሚሽን የኮሚኒኬሽን ጉዳዮች ኃላፊ አቶ ብርሃኑ አባዲ በእስር ቤቶች የሚፈጸሙ የመብት ረገጣ ውንጀላዎችን አስመልክቶ ከዚህ ቀደም የማጣራት ስራ እንዴት እንደሚሰሩ ከአሜሪካ ድምጽ ተጠይቀው ተከታዩን ብለው ነበር። በሁለቱ መንገድ ነው የምንሄደው ቅሬታ አዋጃችንና የተቀመጠው አቤትታ ሲቀርብለት ኮሚሽኑ ወይም ደግሞ በራሱ አነሳሽነት ምርመራ ያካሄዳል ክትትል ያካሄዳል ነው የሚለው። ስለዚህ በሁለቱም መንገድ ነው። አቤቱታ ሲቀርብልንም ሄደን እናጣራለን። አስቀድመን ሳይቀርብልንም ራንደምሊ እንዲሁ በድንገት ሄደንም ፍተሻ እናደርጋለን፣ እናያለን፣ እናነጋግራለን። ያነጋገርናቸው ቤተሰቦችም ሟች በሕግ ጥበቃ ስር ነው ተብለው የፍርድ ጊዜውን ሲጠብቁ ቆይተው ሞቷል ተብሎ አስክሬኑ በፖሊስ ሲሰጣቸው እጅግ ማዘናቸውን ገልጸው የሞተበት ምክንያት ተጣርቶ እንዲነገራቸው ይጠይቃሉ። በቅርቡ ኢትዮጵያን የጎበኙ የአውሮ ባህብረት ህብረት ከፍተኛ ባለስልጣናት በኢትዮጵያ መንግስት ላይ በእስር ላይ የሚፈጸሙ ጥቃቶችን በተመለከተ የሚቀርቡት ውንጀላዎች በገለልተኛ ወገን እንዲጣራ መጠየቃቸው ይታወሳል። እየተከታተላቸው የምትገኙት ጋቢና ቪኦኤን ነው። እንግዲህ ወደ ሌላኛው ዘገባችን ነው የምናልፈው። ሶስት ኢትዮጵያውያን ሴት ልጆች በመላ ሀገሪቱ እየተዘዋወሩ ጎጂ ልማዳዊ ድርጊቶችን በአስማት በማስቆም ላይ ናቸው። በትምህርት ቤቶችም ሴት ልጆች እኩል ተሳትፎ እንዲኖራቸው ምትሃታዊ ስራቸውን ይሰራሉ። እንዴት ከማለታችሁ በፊት ነገሩ አዲስ የአሻንጉሊት ፊልም ጭብጥ ነው። አኒሜሽን ማርታ ቫንደር ቮልፍ ከአዲስ አበባ የዘገበችውን ሄኖክ ሰማዝጌር ያቀርበዋል። የጥበብ ልጆች እውነትም ጥበበኛ መለኛ ሴቶች። ብሩክታዊት ጥጋቡ የዚህ ምናባዊ ፊልም ፈጣሪ ናት። የፊልሙ ሦስት ልጆች ደግሞ ከሌላው ሰው የተለየ ምታታዊ ጥበብ አላቸው። እንደ እኔና እንደ ሴት ልጄ መሰል ገጸ ባህሪያት በፊልም መታየታቸው ትልቁም ነገር ነው ብዬ አስባለሁ። በተለይ ለበጎ ነገሮች ለውጥ የተነሱ ሴት ልጆችን ማሳየት ነው አላማችን። በማኅበረሰቡ ውስጥ በግልጽ ውይይት እንዲደረግባቸው የማይፈቀዱ የተከለከሉ ገመናዎችን ያወጣ ሥራ ነው የጥበብ ልጆች። እነዚህ ሦስት ሴት ልጆች ስለ ወር አበባ በግልጽ ውይይት ያደርጋሉ። በመጀመሪያው የፊልሙ ክፍል እንዲያውም ሦስቱ ልጃገረዶች ሥራቸው የሚሆነው አንዲት ያለ ዕድሜዋ ልትዳር የነበረችን ሕፃን ከግዳጅ ጋብቻ ማዳን ይሆናል። በፊልሙ የምናነሳቸው ጭብጦች በቤት ውስጥና በትምህርት ቤቶች በቂ ውይይት የማይደረግባቸው የማህበረሰብ ጉዳዮችን ነው። ገመና ተብለው የተፈረጁ ጉዳዮችን በአዝናኝና መረጃ በሚያስጨብጡ ታሪኮች ነው የምናቀርበው። ይህ ትልቅ ማበረታቻ ሆኖልኛል። በተለያዩ ጉዳዮች ላይ ማህበረሰቡ የሚያደርጋቸውን ውይይቶች ለማሻሻል ይረዳል ብዬ አስባለሁ። ፊልሙ የሚዘጋጀው በአዲስ አበባ ሲሆን ጸሐፊዎቹ፣ ተዋናዮቹና የአኒሜሽን ቴክኖሎጂውንም የሚሰሩት ጥበበኞች ኢትዮጵያውያን ናቸው። ለሴት ልጆች ብርታት የሚሰጡ መልእክቶችን በአዝናኝ መልኩ ማቅረብ ፈታኝ ሥራ መሆኑን እንደ መሐሌት ኃይለኢየሱስ ያሉ ጸሐፊዎች አንድ የታሪኩ ክፍልን ለመድረስ ጊዜ ወስደውና አስበውበት እንዲሰሩ ያደርጋቸዋል። ታሪኩ ከሁሉም ሰው ጋር ቁርኝት እንዲኖረው እንጥራለን። የመንግሥት አካላትን ጨምሮ ሌሎች ቡድኖችንም ሁሉ እናካታለን። የታሪኩ ቅንጭ በአካል መጀመሪያ ከተጻፈው በኋላ ታሪኩን ወደምንሰራበት ስፍራ እንሄድና መስራት አለመስራቱን እንሞክራለን። የጥበብ ልጆች ፊልም በመጽሐፍም፣ በስዕል ታጅቦ ለሕፃናት ይቀርባል። ማዕዛ ታከለ ልጆቿ ከመተኛታቸው በፊት እነዚህን ታሪኮች ታነብላቸዋለች። ለምንድነው የምትወዱት ብዬ የጠየቅኋቸው ጊዜ When I ask my children why they love the cartoon, they say it's ልጆቼን የካርቱን ፊልሙን ለምንድን ነው የምትወዱት ብዬ ስጠይቃቸው አሁን የሚያያቸው የካርቱን ፊልሞች ኢትዮጵያዊ ስለሆኑ በራሳቸው ቋንቋ ስለሚናገሩ መሆኑን ይነግሩኛል። የፊልሙ ዋና አዘጋጅ ብሩክታዊት አላማዋ የገንዘብ አቅሟን አጠናክራ የቴሌቪዥን ዝግጅት እንዲሆን መስራት ነው። የመጀመሪያውን የቴሌቪዥን ስርጭትም በመላው ኢትዮጵያና በሌሎች የአፍሪካ ሀገሮች የማሰራጨት አላማ አላት። ሴት ልጆች በያሉበት የሚገጥሟቸውን ፈተናዎች የሚያነሷቸውን ጥያቄዎች ሁሉ በውይይት የሚፈቱበት አምድ መፍጠር ነው የጥበብ ልጆች ዓላማ። እንግዲህ የዛሬው ፕሮግራማችን በዚሁ ወደ መጠናቀቁ ነው ሄኖክ አዎ ፌስቡክ ላይ አስተያየቶቻቸው ሁልጊዜም አይለን ሀሽታግ ጋቢና ቪኦኤን በትዊተርም እንደዚሁ እየተጠቀማችሁ በፌስቡክ አት ቪኦኤ ማህሪክ ላይ አስተያየቶቻችሁን አድርሱን ስናስተናግዳችሁ ያምሽ ነውን የመስታወት አራጋውና ሄኖክ ሰማግዜረን ዝግጅታችንን በቴክኒክ ያቀነባበረውና እነዚህ ግሩም ዜማዎች የመረጠው የጋቢና ዲጄ ዲጄ ፋሱ ነው ጉዟቸው የሰመረ ይሁን እያል እንሰናበታለን መልካም ምሽት በነገው ጉዞ